ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። አልፍሬድና ክሊንተን ለወዳጅነት የሚተሳሰቡ አይነት አልነበሩም። ለወዳጅነት መብቃታቸው ግና የፍልሰተኛ ማኅበረሰባትን ስለ ዕርቅ ግንዛቤ ሊያስጨብጥ ይችላል። አልፍሬድ የኢንዶኔዥያ ፍልሰተኛ ሲሆን ክሊንተን የምዕራብ አውስትሬሊያ ነባር ዜጎች ሰው ነው። ወዳጅነታቸው ከአልፍሬድ አውስትራሊያዊ ፍልሰተኛ ማንነት ግንዛቤ ጋር ተያይዞ ለመለወጥ በቅቷል። በ በ2017 የዋጁ ባላርዳንግ ኬጃ እና ዩልፓሪጃ ተወላጅ ክሊንተን ፕራየ የነባር ዜጎች ማኅበረሰባት ውስጥ ያለውን ድህነት በመቃወም በመላ አውስትሬልያ በግሩ ተጉዟል። የ27 ዓመቱ ክሊንተን በአንድ ዓመት ከፐርዝ እስከ ካምብራ 6ሺ ኪሎ ሜትሮችን በግሩ አቋርጧል። በጉዞ ወቅት ከቪዲዮ ጋዜጠኛ አልፍሬድ ፔክ የፌስቡክ መልእክት ደረሰው ጉዞውን ለፍልሰተኛ ማኅበረሰባት ሰንዶ ለማጋራት እንደሚሻ እንዲሁም ራሱም መማርን እንደሚፈልግ እንደ ሰብአዊ ፍጡር በዚያው መንገድ የሆነ ነገር እየሆነ እንደሁ ወይም አንድ ሰው የሆነ ነገር እያደረገ እንደሁ ልብ ያሰኛል፣ ግና እንደምን ነሱን መቅረብ እንደሚቻልና የመጀመሪያዋን እርምጃ ለመውሰድ ማወቅ ይሳን ይሆናል። እሱ ያደረገው ይህንን ነው ሲል ክሊንተን ለኤስቢኤስ ኤግዛምንስ ተናግሯል። አልፍሬድ ከኢንዶኔዥያ ወደ አውስትሬሊያ የፈለሰው ገና ታዳጊ ወጣት ሳለ ነው። የክሊንተን እግር ጉዞ ለሱ ወሳኝ ሁነት እንደሆነ ገልጧል። እንደ አንድ ፍልሰተኛ እኔም የአውስትሬሊያን መሬት በመጋራት ተጠቃሚ መሆኔን አላውቅም ነበር። የአውስትሬሊያ ዜጋ ሲሆን አውስትሬሊያዊ መሆን ምን ማለት እንደሁ ልብ በሚያሰኝ ረገድ አልተማርኩም። ከክሊንተን ፕራየር ጋር መስራት እስከጀመርኩ ድረስ ተግዳሮቶችን በውል የተረዳሁ አልነበርኩም። ይህ ለእኔ ወሳኝ ሁነት ነበር በማለት አስረድቷል። ጓደኝነታቸው የተመሠረተው በ1966 የእርቅ ሳምንት ንቅናቄ በተጀመረበት የእርቀ ሰላም መንፈስ ነበር። ሻንካር ካስናይተን በብሔራዊ የእርቅ እውነትና ፍትህ ማዕከል ከፍተኛ ተመራማሪ እንደ እውነቱ ከሆነ የእርቅ ማዕከል አጋርነት ነው ሲሉ ያመላክታሉ። በማያያዝም ኃላፊነትን ግድ የሚለው የዚህ የአውስትሬሊያ ታሪክ አካል ሆነናል፣ እንደምን ግንኙነቶችን ገንብተን ወደፊት ማምራት እንዳለብን አመላካች ነው ብለዋል። ከሽሪላንካ የእርስ በርስ ጦርነት ሸሽተው የወጡት የታሚል ተወላጁ ሻንካ ከመድብለ ባህል ማህበረሰባት ጋር የእርቅ ጉዞዎቻቸውን አስመልክተው በመስራት ላይ ይገኛሉ። አያሌ የፍልሰተኛና ስደተኛ ማህበረሰባት የሰው መሬት ወይም ንብረት ነጠቃ ምን ማለት እንደሁ በውል ይገነዘባሉ። በኃይል ተገዶ መፈናቀልን፣ ባህላዊ ድምሰሳን እንረዳለን። ሆኖም አዘውትረን ያን የእኛ የባህር ማዶ ነዋሪ ወጎችና ታሪኮችን ከእኛ ነባር ዜጎች ጋር አናቆራኛቸውም። አንዴ ያ ግንኙነት ከተመሠረተ ዘላቂ ለሆነ ድጋፍና አጋርነት ብርቱ የሆነ መሠረት ይሆናል። የእውነተኛ ወዳጅነት አንኳርም ያ ነው ብዬ አስባለሁ ብለዋል።